የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚ የፖለቲካ ፓርቲዎች የመላው ኢትዮጵያ አንድነት ድርጅት መኢአድና አንድነት ለዲሞክራሲና ለፍትህ በመጪው ሁለት ሳምንታት ውስጥ ተከፋፍለዋል ያላቸውን የአንድነት አባላት በጋራ በችግሮቻቸው ላይ ጠቅላላ ጉባኤዎቻቸውን አስወስነው ለቦርዱ ሪፖርት እንዲያደርጉ ትዕዛዝ መስጠቱን በትናንት ዘገባችን አሰምተናል። የቦርዱ ሊቀመንበር ፕሮፌሰር መርጋ በቃና በሰጡት መግለጫ ላይ የመላ የአንድነት ድርጅት መልስ እንዲሰጥበት እስክንድር ፍሬው የድርጅቱን ፕሬዝደንት አቶ ማሙሸት አማረን አነጋግሮ ተከታዩን አጠናቅረዋል። በጣም አመሰግናለሁ ስለ ጊዜዎት። አቶ ማሙሸት አማረ፣ የመላ ኢትዮጵያ አንድነት ድርጅት መያድ ፕሬዝዳንት፣ የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በሰጠው መግለጫ እርስዎ ለሚመሩት መያድ እና ለአንድነት ፓርቲ የሰጠው የውስጥ ችግሮቻችሁን ፍቱ በሚል የሰጠው ቀነ ገደብ ሰኞ መጠናቀቁን አስመልክቶ ማለት ነው አሁንም የውስጥ ችግሮቻችሁን እንዳልፈታችሁ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ተጨማሪ የሁለት ሳምንት ጊዜም ሰጥቷል። ምንድን ነው የእርስዎ አስተያየት በዚህ ላይ? አመሰግናለሁ። እንግዲህ ምንድን ነው የምርጫ ቦርዱ ሁኔታ በጣም ሊገባን አልቻለም። አሁን ችግር ያለው በምርጫ ቦርድ እና በፓርቲዎቹ መካከል ነው እንጂ በፓርቲዎቹ ውስጥ ምንም አይነት ችግር የለም። ምክንያቱም በእኛ ፓርቲ ውስጥ ለምሳሌ ችግሩ እንዲፈታ ከዚህ ቀደም ቦርዱ በተከታታይ ባሳሰባቸው መሰረት አስቸኳይ ጠቅላላ ጉባኤ ተጠርቶ የመጀመሪያው ጉባኤም እንዲሁ በተሳካ መልኩ በሙሉ እርቅ ሁሉም የጠቅላላ ጉባኤ አባላት ባመኑበት ስምምነት ተፈጥሮ ነው እንግዲህ ወደ ጠቅላላ ጉባኤው ስብሰባ የተሄደውና ምርጫ የተደረገው ጥቅምትና ሀያ ስምንት ተካሂዶ የነበረው ከሀያ ስምንት እስከ ሰላሳ የተደረገው ጠቅላላ ጉባኤ የመያድን አጠቃላይ የአራት አመት ችግር የፈታና ጠቅላላ ጉባኤው በሙሉ ድምጽ በውሳኔ ያሳለፈበት ነው። ይሄ እንግዲህ በተደጋጋሚ እንደተናገር ነው። የመያድ ጠቅላላ ጉባኤ በመያድ መተሪያ ደንብ መሰረት የመጨረሻው ወሳኝ ሰጪ አካል ነው። ይሄንን ወሳኝ የመጨረሻ ስልጣን ያለውን አካል ትክክል አይደለም ብሎ ቦርዱ አልቀበልም ማለቱ በራሱ ስህተት የሚያመጣቸው እና የመያድን መተሪያ ደንብ ሙሉ በሙሉ የጣሰ ነው የሚሆነው በራሱም በምርጫ ቦርድ አዋጅ መሰረት ምርጫ ቦርድ ከመታዘብ ውጪ የዘለለ እከሌን ሹሙልኝ እከሌን ካላረጋችሁ አልቀበልም የሚልበት የአሰራር ሂደት የለም፣ ህግም አይደግፈው። ፕሮፌሰር መርጋ በቃና፣ እኛ እከሌ ይሾም እከሌ ይውረድ አይደለም ጥያቄያችን፣ እራሳቸው ፓርቲዎቹ ያወጡትን የመተዳደሪያ ደንብ እንዲያከብሩ ነው እየጠየቅን ያለ ነው። ለምሳሌ መያድን በተመለከተ እኛ የምናውቀው በሁለት ሺ አንድ የወጣውን መተዳደሪያ ደንብ ነው የፓርቲውን ማለት ነው። ነገር ግን እየተካሄዱ ያሉት ሹምሽሮች እና በአጠቃላይ የተፈጠረው ክፍፍል የመጣው ይሄ ደንብ እየተጣሰ በመሆኑ ነው ይላሉ። ይሄ እንግዲህ እኛም የምንመራበት አሁን ቦርዱ እያለ ባለው በሁለት ሺህ አንድ ግንቦት አንድ የጸደቀውና ሰኔ ሁለት ቀን ተጽፎ የወጣው መተሪያ ደንብ ነው። ሌላ መተሪያ ደንብ የለንም። ስለዚህ አሁን ቦርዱ እያለ ያለውና በተለይም ፕሮፌሰሩ እያሉት የውስጥ ችግር አለ የሚሉት ራሳቸው በላኳቸው ታዛቢዎች መሰረት የመያት የውስጥ ችግር መፈታቱ ሪፖርቱ ደርሷቸዋል። አሁን እሳቸው ከውሳኔ በፊት እየተነሱ የሚሰጡት መግለጫ የመያድ ውስጥ ያለውን የጣልቃ ገብነት የሚያሳይ ነው እንጂ የመያድ የውስጥ ችግር ኖሮ አይደለም። ለምን ቢባል የመያድ መተለያ ደንብ የሚለው እሳቸውም የሚያውቁት መተለያ ደንብ ጠቅላላ ጉባኤው የመጨረሻ የስልጣን አካል ነው፣ እሱ የወሰነው የመጨረሻ ይሆናል ይላል እና ይሄንን እሳቸው አልቀበልም እኛ የምንሾመው ወይም ደግሞ እኛ የመረጥነው ካልሆነ በስተቀር የሚል አካሄድ ነው አሁን እየሄዱ ያሉት እንጂ የመያድ ጠቅላላ ጉባኤ አባልማ እሳቸውም አሁን የሚመሩት ድርጅት ቦርዱ በሰጠው የአጭር ጊዜ የአራት ቀን ጊዜ ገደብ እኮ ከመላ ሀገሪቱ በአራት ቀን ለዚያውም ደግሞ የገና በዓልን እና ሌሎች በዓሎችን እሁድን ጨምሮ ሰው ከያለበት ቦታ የመያድ ጠቅላላ ጉባኤ አባላት ፓርቲው አደጋ ላይ ነው በሚል ተሰብስቦ ጥር ሶስት ቀን የመጨረሻ አሁንም ውሳኔውን ሰጥቷል። ስለዚህ ቦርዱ አሁንም በዚህ የጠቅላላ ጉባኤ ሂደት ላይ አልታዘበም፣ አልተገኘም፣ እንደሚገኝ ደብዳቤ ደርሶታል። ደብዳቤው መድረሱን ደግሞ አረጋግጠናል። ፈርመው ተቀብለዋል። ስለዚህ እነሱ ይሄንን እያደረጉ ያሉት ዋናው ነገር በፓርቲው ውስጥ ችግር ላይ ነው እንደዚህ ነው እያሉ ጊዜውን የምርጫ ሂደቱን የመግፋት እና ከዚያ በኋላ የውስጥ ችግራቸውን ባለመፍታታቸው ይሄ ተደረገ የሚል ድራማ ሊጫወቱ ነው የሚፈልጉት። ስለዚህ በእኛ እምነት ምንም የህግ ስህተት በሌለበት መልኩ የመያድ የጠቅላላ ጉባኤ አካል ሁሉን ችግር ፈጥቶ በሰላም ተጠናቆ ወደ መጣበት ተመልሷል። አሁን ለሦስተኛ ጊዜ ደግሞ ጠቅላላ ጉባኤ እንዲጠራ ማዘዝ እጅግ በጣም የሚያሳዝን እጅግ በጣም የሚያሳፍር ከአንድ ሕዝብን እመራለሁ ከሚል ተቋም የማይታሰብ እና የማይገመት አንድ ትልቅ ፕሮፌሰርም ደግሞ የሚመሩት ድርጅት እንደዚህ አይነት የወረደ አሰራር ሲታይ እጅግ በጣም ያሳፍራል። በጣም አዝነናል። በጣም አፍረናል። ጠቅላላ ጉባኤውን አሁን ለሶስተኛ ጊዜ የመጥራት ነው እቅዳችሁ? አንጠራም። የምንጠራበት ምንም የህግ ስህተት የለብንም። ልንጠራም የሚያስገድደን የህግ ችግር የለም። ስለዚህ ለመጥራት እኛ አቅዱም የለንም። አንጠራም። በአንድ ሰ- በአንድ ወር ውስጥ ሶስት ጊዜ ጠቅላላ ጉባኤ የሚጠራበት ምክንያት የለም። ሁለቱም ላይ ያልታዘበውና ሁኔታውን ያልተከታተለው ምርጫ ቦርድ ነው። የምርጫ አዋጁ እንደሚከታተል እንዲታዘብ ተወካዮች እንደሚልክ ያብዘዋል ይህንን መብቱን ያልተጠቀመ ህግን ያላከበረው ምርጫ ቦርድ እንጂ የመያድ ጠቅላላ ጉባኤ አባላት አይደለም። ስለዚህ ህግ ካለ ጉዳዩን ወደ ህግ እንወስደዋለን። በአዋጅ ስልጣን የተሰጠው ቦርዱንም ሆነ ሌላውን አካል ሊዳኝ የሚችለው ፍርድ ቤት ነው። ስለዚህ ያሉ የጠቅላላ ጉባኤ ውሳኔዎቻችንንና እና ቦርዱ ራሱ በተከታታይ የጻፋቸውን ደብዳቤዎች አድርገን ወደ ፍርድ ቤት ወስደን በፍርድ በዚያ ደግሞ የምናየው ይሆናል። እዚህ ላይ አቶ ማሙሸት የመጨረሻ ጥያቄ አደርገዋለሁ። ቦርዱ ለምን ታዛቢ እንዳላከ ተጠይቀው የቦርዱ ኃላፊዎች በሰጡት ምላሽ ሁለቱም ፓርቲዎች አንድነትም፣ መያድም ለምሳሌ መያድን በተመለከተ በርሶ የሚመራው ቡድን አንድ ጉባኤ እንደጠራ፣ በአቶ አበባው መሀሪ የሚመራው ሌላ ቡድን ደግሞ ሌላ ጉባኤ እንደጠራ እና እኛ ሁለት ቦታ ታዛቢ መላክ አንችልም እኛ የምናውቀው አንድ ፓርቲ ነው የሚል ምላሽ ነው የሰጡት። ለዚህ ምን አስተያየት አለውት? የመጨረሻ አድርገዋል። እጅግ እጅግ እጅግ በጣም እጅግ በጣም የተጋነነ እጅግ በጣም የወረደ ውሸት። እንደዚህ አይነት ከአንድ የመንግስት ተቋም እጅግ በጣም የተሳሳተ ውሸት እንደዚህ ሲነገር እጅግ በጣም ያሳዝናል። ምክንያቱም ሁሉም የመያድ የጠቅላላ ጉባኤ አባላት የተገኙት በመያድ ግቢ ውስጥ ነው። ለዚሁም ደግሞ የሚዲያዎች በሙሉ እዚያ ተገኝተው ሲዘግቡ ነው ያሉት። ስለዚህ የማንን ጠቅላላ ጉባኤ ጠሩ? ሌላ ጋር እኛ በእኛ በኩል በመያድ ውስጥ ሁለት ጠቅላላ ጉባኤ እንዳልተጠራ ቦርዱም ማረጋግጧል በራሱ እኛም ማረጋግጠናል። አባላቱም ያሉት እዚህ ናቸውና በጥር ሦስቱ እኛ ባደረግነው ስብሰባ ላይ የተገኘ ስለሆነ ሁለት ቦታ ተደርጓል የሚባለው ይሄ ዝም ብሎ ዝም ብሎ ከመሬት የተነሳ ፈጠራ ነው። ይሄንን አንድ ቦታ ላይ እስኪ በሚዲያ የት ቦታ ስብሰባ እንደተደረገ ማሳየት ከቻሉ እውነተኛ ናቸው ማለት ነው ሳታም ሀይ ብላይ የሚል አካሄድ ነው እኛ ገብቶናል የምርጫ ቦርድ አስተሳሰብና አካሄድ ማያድን እና ሌሎች ፓርቲዎችን ሀገር አቀፍ ምርጫ ለማስወጣት የተደረገ ሴራ ነው በእርግጠኝነት ደግሞ ከሁለት ሳምንት በኋላ የእጩ ማስመዝገቢያ ጊዜው እና የታዛቢ ማስመዝገቢያ ጊዜው ያልቃል ስለዚህ እንዲህ ስንላቸው በራሳቸው ጊዜ ነው ምርጫውን ያልተወዳደሩት ብሎ ፕሮፓጋንዳ ለማውራት እንደሆነ ገብቶናል ከወዲሁ እኛ ግን ሂደቶቹ ሁሉ ህዝቡ አውቋል እንዴት እየተገፋን እንደሆነ የኢትዮጵያ ሕዝብ በደንብ እንዲያቅልን እንዲረዳልን አሁን እየተጠናከረና ፓርቲዎቹ በዘንድሮ ምርጫ በአሸናፊነት ይወጣሉ ተብሎ ስለታሰበና ጥናትም ስለተደረገበት ይሄንን ለማደናቀፍ የተደረገ ነገር ስለሆነ አሁን ኢህአዴግ የሚባለው መንግስት ጭቅጭቁንና ንትርኩን ከምርጫ ቦርድ ጋር አድርጎ እሱ የራሱን ስራ እየሰራ ሁሉን ነገር አጠናቆ እንደጨረሰ መረጃዎች አሉን። ስለዚህ በእኛ እምነት ከአሁን በኋላ ጠቅላላ ጉባኤ የሚጠራበት የህግ አግባብ የለም። ቦርዱም ይህንን የሚሰጥበት ጥሩ ብሎ የሚያስገድድበት የህግ ማስገደጃ የለውም። ይህ በመሆኑ ከአሁን በኋላ እንግዲህ የመያድ አባላትና እንዲሁም በአጠቃላይ የኢትዮጵያ ህዝብ ይህንን ችግር በደንብ ተረድቶ ከጎናችን ቆሞ ትግሉን አብረን በጋላ የምንታገል መሆኑን በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። የመያድ ፕሬዝዳንት አቶ ማሙሼት አማረ በሰነዘሯቸው አንዳንድ አስተያየቶች ላይ ተጨማሪ ምላሾችን ከምርጫ ቦርድ ይዤ ለመቅረብ ሞክራለሁ። አቶ ማሙሼት ስለ ጊዜዎት በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ነው። እኔም አመሰግናለሁ።